ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ኢትዮጵያ የአራተኛው ተንቀሳቃሽ ቴሌኮሚኒኬሽን ቴክኖሎጂ በእንግሊዝኛው ምሕፃረ ቃል ፎርጂ ተጠቃሚ ሆነች ሲል የኢትዮጵያ ቴሌኮሚኒኬሽን አስታወቀ። በዕለቱ አብይ ርዕስ ዝርዝሩን እንመለከታለን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ መጋቢት 14 27 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከአቀናባሪ ዳን ብራውን ጋር እስከ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ለቀዳሚ ሰዓቱ የዓለም ዜና ቆንጅታ የ ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅታ የነኝ። የፊታችን ቅዳሜ ናይጄሪያ ውስጥ የሚካሄደው ምርጫ ነጻና ፍትሐዊ እንዲሆነ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጥሪ አቅርበዋል። ናይጄሪያውያን ከአሁን ቀደም በተካሄዱ ምርጫዎች እንደተከሰቱት ያሉ ሁከቶችን እንደማይቀበሉ እንዲያስታውቁ ፕሬዚደንት ኦባማ አሳስበዋል። አቡጃ የሚገኘው የዩናይትድ ስቴትስ ኤምበሲ ባሰራጨው የቪዲዮ መልእክታቸው ፕሬዝደንት ኦባማ የቦኮሀራምን ጽንፈኛ ተዋጊዎች ለመግታትና ከመኖሪያቸው የተፈናቀሉትን ከአንድ ሚሊዮን የሚበልጡ ናይጄሪያውያን ወደ የቀያቸው እንዲመለሱ የምርጫው መሳካት ቁልፍ እርምጃ መሆኑን አስገንዝበዋል። መሪዎችና እጩዎች በሙሉ ሁከት በዲሞክራሲያዊ ምርጫ ቦታ የሌለው መሆኑንና ከምርጫው በፊት በምርጫው ወቅትም ሆነ ድምጽ ከተቆጠረ በኋላ ምንም አይነት ሁከት እንደማይቀሰቅሱ እንደማይደግፉና እንደማይሳተፉ ለደጋፊዎቻቸው በግልጽ መናገር አለባቸው ሲሉ ፕሬዝደንቱ አሳስበዋል። ናይጄሪያውያን በሙሉ አመለካከታችሁን በሰላማዊ መንገድ እንድትገልጹ፣ ሁከት የሚቀሰቅሱ ወገኖችንም እምቢ እንድትሉ እማጸናለሁ ብለዋል ፕሬዚደንቱ። የናይጄሪያ ፕሬዚደንት ጉድላክ ጆናታን እንደገና ለመመረጥ በቅዳሜው ምርጫ ከቀድሞ ወታደራዊ መሪ ሞሐመድ ቡሀሪ ጋር ይፎካከራሉ። ከአራት ዓመታት በፊት በተደረገው ምርጫ ሚስተር ጆናታን ማሸነፋቸውን ተከትሎ በሰሜናዊው ክፍለ ግዛት በተቀሰቀሰ ሁከት ቁጥሩ ወደ ስምንት መቶ የሚጠጋ ሰው መገደሉ የሚዘነጋ አይደለም። የመን ውስጥ ፕሬዚደንቱ አብድራቦ ማንሱር ሀዲ ታማኝ ወታደሮች ወደ ደቡባ ኤደን ከተማ የዘመቱባቸውን በርካታ የሺያ ሁቲ አማጽያን መክተው መመለሳቸውን የሚሊሽያና የጸጥታ ምንጮች ተናግረዋል። በሊቢያ ደግሞ የተባበሩት መንግስታት ድርጅት ልዑክ እንደገለጹት በሀገሪቱ ሊቋቋም የሚችለው የአንድነት መንግስት ቀዳሚ አባላት በቀጣዩ ቀናት ሊሰየሙ ይችላሉ ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። conceito <imitation> ቀዳሚው የምሽቱ አብይ ርዕስ ነው። ኢትዮጵያ አራተኛው የተንቀሳቃሽ ቴሌኮሚኒኬሽን ቴክኖሎጂ በእንግሊዝኛው ምህፃረ ቃል ፎርጂ በመባል የሚታወቀውን የዘመኑን ቴክኖሎጂ በመጠቀም 19 የአፍሪካ ሀገሮችን መቀላቀሏን የኢትዮጵያ ቴሌኮሚኒኬሽን አስታውቋል። በሳምንቱ መገባደጃ ይፋ የተደረገው ይህ አገልግሎት በ1.6 ቢሊዮን ዶላር ወጪ በመካሄድ ላይ ያለው የቴሌኮም ማስፋፊያ አካል መሆኑን ጠቅሶ እስክንድር ፍሬው ለዕለቱ አብይ ርዕስ እንዲህ አሰናድቶታል። ባለፈው ቅዳሜ በሂልተን ሆቴል ይፋ የተደረገው የአራተኛው ትውልድ ወይም ፎርጂ ኔትወርክ ደንበኞች ከምንጊዜውም የተሻለ ፍጥነትና የአገልግሎት ጥራት የሚያገኙበት እንደሆነ ነው ኢትዮ ቴሌኮም የጠቀሰው። ደንበኞች እጅግ ፈጣን የሆነ የብሮድባንድ ኢንተርኔት አገልግሎትን በተንቀሳቃሽ ስልክ፣ በታብሌት፣ በኮምፒውተር ወይም በተለያዩ የፎርጂ አገልግሎት መስጫ መሳሪያዎች እንዲጠቀሙ ያስችላል ነው ያለው። ቴክኖሎጂው በአፍሪካም አዲስ የሚባል እንደሆነ የገለጹት የኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ኢትዮጵያ በዚህ ረገድ ሀያኛዋ ሀገር መሆኗን አብራርተዋል። ይህ ሀገራችን ላይ ተግባራዊ ሲሆን ከአፍሪካ ባለፉት ሶስት ወራት አስራ ሁለት ሀገሮች ብቻ ነበሩ፣ አሁን ግን አስራ ዘጠኝ ደርሰዋል። እኛ ይህንን ተግባራዊ ስናደርግ አስራ ሁለት ሀገሮች ብቻ ነበሩ። እኛ ወደ ሙከራ ወደ ፓይለት ስቴጅ ስንገባ ብዙዎቹ ላውንች አድርገዋል፣ እና አሁን አስራ ዘጠኝ አገሮች ይህንን ቴክኖሎጂ ላውንች አድርገዋል። ኢትዮጵያ ሀያኛ ሆናለች በዛሬ ማለት ነው። በጃንዋሪ 2015 የጂኤስኤ ሪፖርት መሰረት ማለት ነው። በደረጃ ራንኪንግ ስንመለከት ፎርጂን ትተን ማለት ነው። አሁን በደረጃ ከአንድ እስከ ስድስት ያሉት ውስጥ ሆነው፣ ነገር ግን ፎርጂ ተግባራዊ ያላደረጉ ሀገሮች አሉ። በአፍሪካ ራንኪንግ ብንወስድ አንደኛ ናይጄሪያ ነው፣ ሁለተኛ ኢጅፕት ነው፣ ሶስተኛ ሳውዝ አፍሪካ ነው፣ አራተኛ ሞሮኮ ነው፣ አምስተኛ አልጄሪያ ነው፣ ስድስተኛ ኢትዮጵያ ናት አሁን ከነዚህ ራንኪንግ ውስጥ ወደ ፎርጂ ያልገቡ ኢጅፕትና ሞሮኮ ይሄን ከዚህ ውስጥ ያሉ ፎርጂ ውስጥ አልገቡ ማለት ነው። እና ከአፍሪካ ኢትዮጵያ ሀያኛው ሀገር ሆናለች ስንል ባለፉት አራት ወራት ብቻ ከስምንትና ዘጠኝ ሀገሮች በላይ ኬንያን ጨምሮ ይህን ተግባራዊ አድርገዋል ማለት ነው ይህ የፎርጂ አገልግሎት የኢትዮጵያ መንግስት ከተለያዩ ኩባንያዎች ጋር የተፈራረመውና 1.6 ቢሊዮን ዶላር ውጪ የተደረገበት የቴሌኮም ማስፋፊያ ፕሮጀክት አካል መሆኑን አቶ አብዱራሂም አስረድተዋል እርሳቸው እንዳሉት የማስፋፊያ ፕሮጀክቱ እየተካሄደ ያለው በሁዋዌ ዜድቲ ና ኤሪክሰን ኩባንያዎች ሲሆን አሁን ይፋ የተደረገው በሁዋዌ ሲሰራ የቆየው ነው። የአራተኛው ትውልድ ወይም ፎርጂ ቴክኖሎጂ ለጊዜው አገልግሎት የሚሰጠው በአዲስ አበባ ብቻ መሆኑንና አራት መቶ ሺህ የሚደርሱ ደንበኞችን ተጠቃሚ እንደሚያደርግም ገልጸዋል። በሌሎች የሀገሪቱ አካባቢዎች ካሉ የሶስተኛው ትውልድ ማለትም ስሪጅና ሌሎች ኔትወርኮች ጋር አብሮ የሚሄድ መሆኑን ግን ጠቁመዋል። ለምሳሌ አሁን ፎርጂ የሚጠቀም ደንበኛ ፎርጂ አገልግሎት የሌለበት ቦታ ቢሄድ ራሱም ሳያውቀው ደንበኛው ኖቲስ ሳያደርገው ራሱ አውቶማቲካሊ ፎልባክ ያደርጋል ወደ ስሪጂ። ራሱ ኔትወርኩን ሰርች አድርጎ ወደ ስሪጂ ይሄዳል። ስሪጂ የሌለበት አካባቢ ቢሄድ ቱጂ አገልግሎት ከሆነ ራሱ ወደዛ ይሄዳል ማለት ነው እና ደንበኞች ዋይል በሚዘዋወሩበት ጊዜ ፎርጂ አገልግሎት ይዘው ሌሎቹንም አገልግሎቶች ፎርጂ በሌለበት አካባቢ ሊያገኙ ይችላሉ። ኢትዮ ቴሌኮም የአራተኛውን ትውልድ ወይም ፎርጂ ቴክኖሎጂ ይፋ ያደረገው ቀደም ሲል አገልግሎት ላይ በዋለው የሶስተኛው ትውልድ ወይም ስሪጂ ቴክኖሎጂ ዋጋ ላይ ቅሬታዎች እየቀረቡ ባሉበት ወቅት ነው። በተለይም አገልግሎቱን በተንቀሳቃሽ ስልካቸው የሚያገኙ ደንበኞች የሚጠየቁት ሂሳብ ከፍተኛ መሆኑን ይገልጻሉ። ቅሬታዎቹ መኖራቸውን ያመኑት አቶ አብዱራሂም በሂደት ማስተካከያ ሊደረግ እንደሚችል ጠቅሰዋል። ይህም ሆኖ ግን በኢትዮጵያ የሚጠየቀው ክፍያ ከሌሎች የአፍሪካ ሀገራት ያነሰ መሆኑን ነው የተናገሩት። ለምሳሌ ሞባይልን ብንወስድ ሞባይል አገልግሎት በአፍሪካ ያለው ታሪፍ ብንወስድ ትልቁ ታሪፍ 0.17 ዩኤስ ሰንት ነው። በአፍሪካ ያለው ትልቁ በማዕከለኛ ደረጃ የሚወሰድ 0.07 ነው። ከትልቆቹ ሳውዝ አፍሪካን መውሰድ እንችላለን። ከማዕከለኞቹ እንደ ሞዛምቢክ የመሳሰሉትን ኬንያን መውሰድ እንችላለን። ዝቅተኛው 003 ያላቸው ናቸው ይሄ ኢትዮጵያንም ይጨምራል። የሞባይል አገልግሎት በደቂቃ ያለው ታሪፍ ማለት ነው። እና እንደ ተቋም ስናይ ይሄ ዚስ ፐብሊክ ኢንስቲቱሽን የቢዝነስ ኦብጀክቲቭ ብቻ ያለው አይደለም። ሁለቱም የቢዝነስና የዴቨሎፕመንት ኦብጀክቲቭ ያለው ነው እና ቀደም እንዳልኩት በዚህም ሊታይ የሚችል ነው። ወደፊትም አሁን ግን ውድ ነው የሚል የለኝም። በተለያዩ ኩባንያዎች እየተካሄደ የሚገኘው የቴሌኮም ማስፋፊያ ፕሮጀክት በዚህ ዓመት መጨረሻ እንደሚጠናቀቅ ተመልክቷል። ይህ ሲሆን ደግሞ በሥነ ሥርዓቱ ላይ እንደተጠቀሰው የሀገሪቱ የቴሌኮም ኔትወርክ አጠቃላይ ሽፋን 85 በመቶ ይደርሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ አሁን የጥያቄው መልስ የጥያቄው መልስ እንግዶቻችን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዲሞክራሲያዊ ፓርቲ ፕሬዝዳንት ዶክተር ጫኔ ከበደ ናቸው። ኢዴፓ የብሔራዊ ምክር ቤቱ አባልና የምርጫ ስነ ምግባር የሚባለውንም ደንብ የፈረመ ፓርቲ ሲሆን ሰማያዊ ፓርቲ ደግሞ አባልም አይደለም፣ የስነ ምግባር ደንቡንም አልፈረመም። ሁለቱ መሪዎች በዛሬው የመንደርደሪያ ዝግጅታችን ለወሰዷቸው እርምጃዎች የየፓርቲዎቻቸውን ምክንያት ያብራራሉ። ያወያየቻቸው የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በጣም አመሰግናለሁ እንግዲህ ሁለታችሁንም ሰሞኑን ስናስተዋውቅ እንደነበረው የብሔራዊ ምክር ቤቱ አባል መሆን ያለመሆን ወይንም የምርጫ ስነ ምግባር ህጉን መፈረም ያለመፈረም በፓርቲዎች ላይ ያለው አንደምታ ምንድን ነው? በፓርቲዎቹ የምርጫ ውድድር ላይስ ልዩነት ይፈጥራል ወይ? የሚል ጥያቄ ነው ማንሳት የፈለግ ነው እና እስቲ መጀመሪያ ዶክተር ጫኔ ከበደ የምክር ቤቱም አባል እንደመሆኖ የስነ ምግባር ህጉንም የፈረሙ እንደመሆኖ በእነዚህ ሁለት ጉዳዮች ላይ ማብራሪያ ይስጡን። መጀመሪያ አመሰግናለሁ። በእኛ በኩል እንዳልሽው የምርጫ ስነ ምግባር ደንቡ በአዋጅ ደረጃ መውጣቱ ይታወቃል። በአዋጅ ደረጃ ከወጣ ህግ ሆኗል። ሁሉንም የፖለቲካ ፓርቲዎች ገዢ የሚያደርግ ህግ ነው የሚሆነው። ነገር ግን የምርጫ ስነ ምግባር ደንቡ ተፈጻሚ የሆን ዘንድ በፖለቲካ ፓርቲዎች የጋራ ስምምነት መሰረት አካሄድና ሂደቱን ለመቆጣጠር የሚያስችል ውስጣዊ ደንብ ወጥቶለት ፍላጎት ያላቸው ፓርቲዎች ፈርመዋል። ፍላጎት የሌላቸው ፓርቲዎች ቅድመ ሁኔታዎችን እያቀረቡ ለመፈረም ዝግጁ አልነበሩም። ስለዚህ የእኛ ፓርቲ በወቅቱ በዚህ ጉዳይ ላይ የምርጫ ስነምግባር ደንቡ መሰረታዊ መርሁ በመርህ ደረጃ ተቀባይነት ያለው እና ዓለም አቀፍ ይዘት ያላቸው የሰብአዊ መብት ድንጋጆችን ያካተተ ዓለም አቀፍ ይዘት ያለው የምርጫ ስርዓት እንዲኖር የሚያግዝ በመሆኑ ከማርቀቅም ከማጽደቅም ጀምሮ ፓርቲያችን ንቁ ተሳትፎ አድርጎ የጸደቀ የሥነ ምግባር ደንብ ነው። ሁሉንም ፓርቲዎች ገዢ የሚያደርግ ነው። በምርጫውም ላይ ተጽዕኖ የሚፈጥር ነገር አይነት አይደለም። ምርጫ ቦርድ እንዲሁም የፍትህ አካላትና ሌሎችም መንግስታዊ መዋቅር ጋር የተገናኙ አካላት በሙሉ ገለልተኛ የሚያደርግ ሕግ ነው። ስለዚህ በዚህ ጣልቃ ቢገቡ በሕግ የሚጠየቁ መሆኑን አብስሮ የሚገልጽ በመሆኑ ጠቀሜታው በጣም የጎላ ነው በእኛ በኩል። አመሰግናለሁ። እንግዲህ ኢንጂነር ይልቃል ጌትነት በሊቀመንበርነት የሚመሩት ሰማያዊ ፓርቲ የዚህ የፖለቲካ ፓርቲዎች የጋራ ምክር ቤትም አባል አይደለም፤ የስነ ምግባር ደንቡንም አልፈረመም። ለምን ኢንጂነር ይልቃል? ሁለቱም የሚሆኑት በፓርቲዎቹ ሙሉ ፍቃድ እንጂ በሌላ ፓርቲ አስገዳጅነት ወይም ይህንን ህግ መፈረምና ለመፈረም የሚጠይቅ አገራዊ ህግ የለም። ይህንን ግልጽ ለማድረግ ይህ የስነ ምግባር አዋጅ አዋጅ ሆኖ ከወጣ በኋላ ይህን ፈርሙ ያናት ፈርሙ የሚባል ነገር የለም። በሀገር ደረጃ ብናምንበትም ባናምንበትም በፓርላማ ጸድቆ በህግ አውጭ መልኩ ህጉ ነዋል ህግ ከሆነ በኋላ ደግሞ በማናምንባቸውና ህገ መንግስቱን ይጥሳሉ የሚባሉ ህጎች ሁሉ ህጉ ነው ሲወጡ ፈርሙ፣ አትፈርሙ አንባልም። ኢህአዴግ ከገባ ጀምሮ ከአንድ ሺህ አካባቢ የሚጠጉ ህጎች ወጥተዋል። እነዛን ሁሉ አልፈረምንም እንድንፈርምም አንጠየቅም። ስለዚህ ይህንን ህግ ለብቻ በተለየ ሁኔታ ፈርሙ፣ አትፈርሙ የሚል ምንም አይነት አስገዳጅ የሆነ ህግ በአገር ደረጃ የለም። ሁለተኛ የጋራ ምክር ቤትም ለማቋቋም ከተፈለገ ፓርቲዎች በራሳቸው ተስማምተው ተግባብተው ወደው በዛ ሂደት ውስጥ መሳተፍ ለዲሞክራሲ ግንባታው ይጠቅማል አይጠቅምም ብለው መዝነው የሚያደርጉት እንጂ እዚህ ምክር ቤት ውስጥ ካልገባህ ይሄን አልሰጥህም፣ እዚህ ምክር ቤት ውስጥ ካልገባህ ይሄን ታደርጋለህ የሚለውም እንዲሁ በፖለቲካ የተነቃቃና የህግ መሰረት የሌለው ስለሆነ ብዙዎቹም፣ በአብዛኛው በግልጽ ስንነጋገር በፓርቲዎች የጋራ ምክር ቤት የሚባለው ውስጥ የሚገኙት አብዛኞቹ ከኢህአዲግ ገንዘብ የሚሰጣቸው ናቸው፣ ከመንግስት ሳይሆን ከኢህአዲግ እና ይሄ ደግሞ ከአንድ ፓርቲ ገንዘብ ተቀብሎ ሌላ ፓርቲ ያሸንፈዋል። ከአንድ ፓርቲ ሌላ ገንዘብ የተቀበለ ፓርቲ በራሱ ነጻና የራሱ ሉዓላዊነት ያለው ነው ብለን ስለማናስብ ኢህአዴግ ገንዘብ የሚሰጣቸውና በሌላ አነጋገር ደግሞ በልዩ ሁኔታ ፈርጆ የሚታገላቸውና ያላቸው መብቶች ሁሉ አስተዳደራዊ በሆነ የሚጋፋቸው ነገሮች በጋራ መስራታቸው የመቻቻል ፖለቲካን የሚያመጣ ሳይሆን በምንም አይነት እኩልነትና ነጻነትን ያሳተፈ ስላይደለ በዛ ውስጥ አንሳተፍም ማለት ነው። እንግዲህ ይህን ገንዘብ ይሰጣል ስል መንግስት አለመሆኑ እንዲታወቅልኝ ይፈልጋለሁ። ኢህአዴግ የሚባለው ፓርቲ ነው ለነዚህ ፓርቲዎች ገንዘብ የሚሰጣቸው ማለት ነው። ከቂሱ ከኢህአዴግ ማለት ነው። ኢንጂነር ይልቃል፣ ይህንን የስነ ምግባር ደንቡን መፈረም ያለመፈረም ወይንም የፖለቲካ ፓርቲዎች ምክር ቤት አባል መሆን ያለመሆን መብታችሁ እንደ ተጠበቀ ሆኖ ከዚህ አሁን ኢህአዴግ አባል ለሆኑ ፓርቲዎች ገንዘብ ይሰጣል ካሉት ሌላ ሰማያዊ ፓርቲ የተቃወመበት ምክንያት አለ። በተጨማሪ ቢያስረዱ ምንድነው? አንደኛ እነዛን ገንዘብ ከመስጠት አልፎ እነዚህኞቹን ፓርቲዎች ደግሞ አለመፈረማቸውን እንደ ልዩ ህገ ወጥነትና ለአገር የማይጠቅሙና እንደውም አሸባሪ አድርጎም ይፈርጀናል። እኛ ፓርቲዎች አሁን አለመፈረማችንን እንደ መብት ሳይሆን ድርድር ወይም አንድ ነገር ተነጋገሩ ተብሎ ኢህአዴግ በሚጠየቅበት ጊዜ በጋራ ጉዳዮች የስነ ምግባር ደንቡን ካልፈረሙ ብሎ እንደ ቅድመ ሁኔታ ያስቀምጠዋል። ወይም በጋራ ምክር ቤት ውስጥ ካልመጡ ይልና ያቀርባል እና ይሄ አሁን በመንግስት ደረጃም ሆነ በፓርቲ ደረጃ ይሄንን እንደ ቅድመ ሁኔታ ማስቀመጥ ማለት ውይይት አለመፈለግና ወዳጅና ጠላት ብሎ የመፈረጅ አይነት ነው። ከዛ በተረፈ ደግሞ በእነዚህ ኞቹን ፓርቲዎች በልዩ ሁኔታ በእንቅስቃሴያችንም በሂደታችንም ውስጥ እንግዲህ በጀት ከኪስ ከተመደበለት በሌላ መንገድ ደግሞ ሌሎች ሁኔታዎች ሁሉ እንደሚመቻችሁ ምንም ጥርጥር የለውም። ይሄ በራሱ ራሱ አስረጂ ነገር ነው። እጩዎቻችን ይሰረዛሉ። ሰበብ አስባብ እየተፈጠረ የጋራ ምክር ቤት ውጭ ያሉ ፓርቲዎችን በአንድ ወይም በሌላ መንገድ በተገ ሁሉ የማዳከሙ ነገር እና በጠላትነት የማየቱ ነገርም በገዢ ፓርቲ ውስጥ በግልጽ የሚታይ ነገር ነው ማለት ነው። እሺ ወደ ኢትዮጵያ ዲሞክራሲያውያን ፓርቲ ፕሬዚደንት ዶክተር ጫኔ ከበደ ልመለስና ኢንጂነር ይልቃል፣ በዚህ የፖለቲካ ፓርቲዎች የምክር ቤት አባል ለሆኑ ፓርቲዎች ገንዘብ ይሰጣል ብለዋል። በዚህ ላይ የሚሰጡት መልስ አለ? የጋራ ምክር ቤት አባል በግድ ሁኑ የሚል እንትንም የለውም፣ ህጉም አስገዳጅ አይደለም። ነገር ግን ይሄ ለፖለቲካ መግባባት እና መቻቻል በተለይ ገዥውን ፓርቲ አምስት ዓመት ሙሉ ከምርጫ ክርክር ወቅት ውጪ ይሄ የጋራ ምክር ቤት በመፈጠሩ ገዥው ፓርቲ ጋር ተገናኝተን ሀሳባችንን በመለዋወጥ የደበዘዘውን የፖለቲካ ምህዳር ልናሰፋበት የምንችለበትን መድረክ እየፈጠርን ነው ያለ ነው። ተግዳሮቶች የሉትም ለማለት አይደለም። ነገር ግን የዚህ ገንዘብ እንትኑ በምርጫ ህጉ ላይ የተወሰነ ነው። መንግስት ይደጉማል ነው የሚለው። ስለዚህ በምርጫ ህጉ ላይ የወጣውን ተግባራዊ የማድረግ ስራ ነው የሚታ የታየኝ እንጂ ገዢው ፓርቲ ለተቃዋሚ ፓርቲዎች ገንዘብ ይሰጣል የሚለው ብዙም የመቀበለው አይነት አይደለም። ምናልባት ገንዘቡን የወሰዱትንም የፖለቲካ ፓርቲዎች ፍጹም የሆነ የገዢው ፓርቲ ጥገኛ አድርጎ የመፈረጅ ሁኔታዎች ሲታዩ የቆዩበት ሂደት ነው እና ይሄ መታረም ያለበት ይመስለኛል እን ዶክተር ጫኔ ከኢህአዴግ በምርጫው ከሚወዳደር ሌላው ፓርቲ ገንዘብ መቀበል የሌሎች ፓርቲዎች ሁኔታ ላይ ጫና አይኖረውም ወይ? ከመንግስት ሳይሆን ከኢህአዴግ ገንዘብ መቀበል ኢንጂነር ይልቃል እንዳሉት ማለቴ ነው። ትክክል ነው። በምርጫ ዋጁ ህግ መሰረት ይሄ የመንግስት ድጎማ የሚለው የግድ የጋራ ምክር ቤት አባል ካልሆኑ የሚለው የመንግስት ማካሄድ በእኛ በኩል ችግር ያለበት አካሄድ ነው በመስሎ የሚታየን። ነገር ግን የጋራ ምክር ቤት አባላት የሚሆኑትም በዚሁ የገንዘብ የመከፋፈል ሂደት ውስጥ የሚሳተፉበት የራሳቸው የአሰራር ስልት አለ። ቀመር ወጦለት በዛ መሰረት ነው እንግዲህ እና አብዛኛውን ገንዘብ ያው ገዢ ፓርቲ አብላጫውን የፓርላማ ወንበር ይዞ የሄደበት ሁኔታ የተፈጠረበት ሂደት ተከስቷል። በአንድ ወቅት በተለይ ምርጫ ሁለት ሺህ ሁለትን ተከትሎ ከዚህ አንጻር ሲታይ የተቃዋሚ ፓርቲዎች የሚያገኙት ድርሻ በጣም አነስተኛ ነው እና አሁንም ያንን አነስተኛ ድርሻ ነው ወሰድን የምንለው። ወይዘሮ ትዝታ። አቤት። አሁን መስፈርቱን ብናምንበትም ባናምንበትም በምርጫ ቦርድ በኩል መስፈርት ወጥቶ ያ መስፈርትም ራሱን የቻለ በጣም ብዙ ችግር ያለበት ቢሆንም ለተቃዋሚዎችም፣ ለኢህአዴግም ገንዘብ በድጎማ መልክ ለፓርቲዎች የሚሰጠው ነገር አለ። ያንን አላልኩም። ምን ያሁን ኢህአዴግ ያንን ገንዘብ ከተቀበለ በኋላ ኢህአዴግ እንደ ድርጅት የዶክተር ጫኔ ኢዴፓን ጨምሮ ገንዘብ የሚሰጣቸው ድርጅቶች አሉ። ተቀብለዋል በይፋ ቦርዱም የሚያውቀው ነገር ነው። ይህንን ማድረጉን ቦርዱም ያምናል፣ ኢህአዴግም ያምናል። ዶክተር ጫኔ ይህንን ነገር በግልጽ ማመን አለባቸው። ይሄ የአደባባይ ስራ ነው። የፖለቲካ ስራ ስለሆነ ከኢህአዴግ ገንዘብ ይቀበላሉ። በግልጽ መታወቅ አለበት። ከመንግስት አይደለም። ባጭሩ፣ ዶክተር ጫኔ የሚመልሱት ካለ እሱን ልውሰድና ወደ ሌላ ነጥብ እንሂድ። የዚህ የገንዘብ ነገር ተባለ ነው በእርግጠኝነት መረጃው ካላቸው በሌላ ጊዜ ልቀበላቸው እችላለሁ። ነገር ግን የተቃዋሚ ፓርቲዎችን የኔን ድርሻ እኔ ነኝ የሰጠኋቸው ብሎ ኢህአዴግ ራሱ አውጆ ከሆነ ያንን ማረጋገጫ እፈልጋለሁ። ባጭሩ ባጭሩ አልተቀበልንም ነው የሚሉት? ገንዘብ ተቀብለናል፣ የተቀበልነው በምርጫ ቦርድ፣ በመንግስት በኩል የደረሰንን ድርሻ ነው እያልኩ ያለው። አድማጮቹ ውይይቱ አልተቋጨም። በነገው ምሽት ተከታዩን ይዘን እንቀርባለን። ለአሁኑ ግን እንግዶቻችን እናመሰግናለን። እግዜር ይስጠለን። የቦኮ ሀራምን ስጋት ጨምሮ እምነትን ምክንያት ባደረጉ የጸጥታ ችግሮች ላይ የሚወያየው አራተኛው የጣና ከፍተኛ የጸጥታ ጉባኤ ከጥቂት ሳምንታት በኋላ በባህር ዳር ይጀምራል ይላል ተከታዩ ዘገባ። ቦኮ ሀራም በስፋት የሚንቀሳቀስበትን የሰሜን ምስራቅ ናይጄሪያ የልማትና የትምህርት ተጠቃሚነት ማረጋገጥ የሽብር ቡድኑን ስጋት ለማስወገድም መፍትሄ እንደሚሆን የጣና ቦርድ ሰብሳቢው የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦበሳንጆ ለአሜሪካ ድምፅ አብራርተዋል። እስክንድር ፍሬ To a the የጣና ከፍተኛ ደረጃ ፎረም ስሙም እንደሚያመለክተው በየዓመቱ መጋቢት በባህር ዳር የጣና ሐይቅ ዳርቻ የሚካሄድ የአፍሪካ የጸጥታ ጉዳዮች ስብሰባ ነው። የሀገራትና የመንግስታት መሪዎች፣ ታዋቂ ሰዎች፣ ምሁራን፣ የፖሊሲ አፍላቂዎችና የሲቪክ ማህበረሰብ ተወካዮች ይሳተፉበታል። በአዲስ አበባ ዩኒቨርሲቲ የሰላምና የጸጥታ ተቋም እንደዚሁም በታዋቂ የሀገሪቱ ሰዎች አነሳሽነት የተመሰረተው ይህ ፎረም አራተኛውን ጉባኤ እንደ አውሮፓውያን አቆጣጠር የፊታችን መጋቢት 18ና 19 ያካሂዳል። የዘንድሮ ትኩረቱም እምነትን መነሻ ባደረጉ የጸጥታ ጉዳዮች ላይ እንደሚሆን መግለጫ የሰጡት የጣና ቦርድ ሊቀመንበር የቀድሞ የናይጄሪያ ፕሬዚዳንት ኦሊሴጎን ኦባሳንጆ አስታውቀዋል። እንዳለፉት ዓመታት ሁሉ የተለያዩ ሀገራት መሪዎች በፎረሙ ላይ እንደሚገኙ የገለጹት ሚስተር ኦባሳንጆ ወቅታዊ ስጋቶች ከርዕሱ አንጻር እንደሚቃኙም ጠቁመዋል። ሆኖም እኛ የስራ አስፈጻሚነት ስልጣን ያለን አካላት አይደለንም ያሉት ሊቀመንበሩ ግንዛቤ የምንፈጥር ፣ ምርምርና ጥናት የምናደርግ የመፍትሄ አቅጣጫዎችም የምንጠቁምነን ብለዋል። እርሳቸው እንዳሉት እምነትን ለፖለቲካዊ ዓላማ በሚጠቀሙ የጸጥታ ስጋቶች ላይ የሚያተኩረው የዘንድረው ፎረምም የመፍትሄ ሀሳቦች ያቀርባል፣ አቅጣጫዎችንም ይጠቁማል። እነዚህን የመፍትሄ ሀሳቦች መቀበልና ወደ ተግባር መለወጡ ግን የፖሊሲ አውጪዎችና የፖለቲከኞች ጉዳይ እንደሚሆን ያብራሩት እምነትን ወይንም ሃይማኖትን ለፖለቲካ መሳሪያነት ስለሚጠቀሙ ስንነጋገር ምክንያቶቹ ምንድን ናቸው? ዓላማቸውን ለማሳካት እምነታቸውን በፖለቲካ መሣሪያነት የሚጠቀሙ ሰዎች ይህን የሚያደርጉት የተረሱ፣ የተገፉ፣ የተተዉ ስለሚመስላቸው ነው ወይ? ምክንያቱ ምንም ይሁን ምን ትኩረት ያስፈልጋል። በዚህ ማለትም በባህርዳሩ ውይይት የሚኖረን ምንድን ነው? የችግሩ መነሻ ምክንያቶች፣ ሊወሰዱ የሚገባቸው መፍትሔና እርምጃዎች የመሳሰሉትን ማፍለቅ ነው። ይህ የመፍትሄ ሐሳብ ለእኔ ሀገር ይሆናል ለመጣሁበት ማህበረሰብ ይጠቅማል፣ በማለት የመፍትሄ ሐሳቦቹን ሊጠቀሙ የሚችሉት ግን የፖሊሲ አውጪዎች ናቸው። እኛ ግን የመፍትሄ ሐሳቦቹን በማመንጨት እንዲቀመጡ እናደርጋለን። እኛ እናመነጫለን፣ እነሱ የሚጠቀሙባቸውን ይወስዳሉ። ቦኮሃራም በናይጄሪያና በአጎራባች ሀገራት የደቀነው የጸጥታ ስጋት የዘንድሮውን ፎረም ርዕስ ይበልጥ ትርጉም እንደሚሰጠው ኦባሳንጆ አስረድተዋል። የቦኮ ሐራምን ስጋት ጨርሶ ማስወገድ የሚቻለው ግን የሽብር ቡድኑ የሚንቀሳቀስበትን የሰሜን ምስራቅ ናይጄሪያ ተጨባጭ ሁኔታ በመረዳት መሆኑን የቀድሞ የዚህች ሀገር ፕሬዚዳንት ለቪኦኤ አብራርተዋል። መነሻው ምንጩ ምን እንደሆነ ማወቅ ያስፈልጋል። እያደረጉ ያሉትን ነገር እያደረጉ ያሉት ለምንድን ነው? ስለ ቦኮ ሐራም የተናገርኩትን ልድገመው። ቦኮ ሐራም በስፋት የሚንቀሳቀስበት አካባቢ ከሌሎች የናይጄሪያ ክልሎች ጋር ሲነጻጸር ልዩነቱ የገሃነምና የገነት ያህል ነው። በደቡብ ምዕራብ ናይጄሪያ የትምህርት ዕድል ያገኘው 79 ከመቶ የሚሆነው ሕዝብ ነው። ቦኮ ሐራም በሚንቀሳቀስባት ሰሜን ምሥራቅ ግን 19 ከመቶ ብቻ ነው። በግልጽ ብዙ ነገር ይናገራል። እናም የቦኮ ሐራምን ስጋት የመፍታቱ እንቅስቃሴ ይህንን ተጨባጭ ሁኔታ ከግንዛቤ ያስገባ መሆን እንዳለበት የቀድሞው የናይጄሪያ ፕሬዝዳንት ተናግረዋል። ወታደራዊ ኃይል እንደ አስፈላጊነቱ ጥቅም ላይ ሊውል እንደሚችል፣ አካባቢውን በልማት ተጠቃሚ ማድረጉም በዚያው መጠን ተግባራዊ ሊሆን እንደሚገባ አስረድተዋል። የአሁኑ የናይጄሪያ መንግስት ችግሩን ሊፈታ እየሞከረ ያለው እርስዎ በአብራሩት መንገድ ነው ወይ? የሚል ጥያቄ አንስቻለሁ። ያንን አላውቅም ብለው አሉ ባሳንጆ። በዘንድሮ የጣና ከፍተኛ ደረጃ ፎረም ከ ሁለት መቶ በላይ ተሳታፊዎች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች እስከ ምሽቱ አንድ ሰዓት ተኩል ከልዩ ልዩ ዝግጅቶቻችን ጋር አብረናችሁ እንቆያለን። አሁን ወደ መጨረሻው ዘገባ ነው ማልፈው። የአማራ ብሔራዊ ክልል መንግስት ፍርድ ቤት የክልሉ የምርጫ ቦርድ ጽህፈት ቤት በሶስት የሰማያዊ ፓርቲ ተወዳዳሪዎች ላይ ያሳለፈውን ውሳኔ ሻረ ይላል። ከስፍራው የደረሰን ይህ ዘገባ ከውድድሩ የተሰርዘው የነበሩት እጩዎች በምርጫ ውድድሩ እንዲቀጥሉም ትእዛዝ መስጠቱ ተመልክተዋል። ይሁንና ይህ የተባለው ውሳኔ እስካሁን ተፈጻሚነት ያለማግኘቱን የፓርቲው ሊቀመንበር ያስረዳሉ። የብሔራዊ ምርጫ ቦርድ በበኩሉ በፍርድ ቤቱ ትዕዛዝ መሰረት ይፈጸማል እያለ ነው። ጉዳዩን የተከታተለው ዘጋቢያችን መለስካቸው አማ ተከታዩን ይዟል። የካቲት 27 ቀን 2007 ዓ.ም የአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት የሰጠው ውሳኔ አንደኛ፣ በምዕራብ ጎጃም ዞን የደቡብ አሸፈር ዱርቤቴ ምርጫ ክልልና የክልሉ ምርጫ ቦርድ ቅርንጫፍ ጽህፈት ቤት የሰጡት ውሳኔ የሕገ መንግሥቱን ድንጋጌዎችና የምርጫ ምዝገባ አዋጆችን እና የፓርቲውን ማለትም የሰማያዊ ፓርቲን የመተዳደሪያ ደንብ ያልተከተለ በመሆኑ ተሽሯል። ሁለተኛ የግባኝ ባዮቹ በሰማያዊ ፓርቲ እጩ ሆነው በቀረቡበት አግባብ ወደ ቅጽ አራት ሊመዘገቡ ይገባል ብለናል። በዚህ መሠረትም እንዲፈጸም አዘናል። ይላል የፍርድ ቤት ውሳኔ ዝርዝር እንደሚያመለክተው የደቡብ አቸፈር ዱር ቤቴ ምርጫ ክልልና የክልሉ ምርጫ ቦርድ ጽፈት ቤት በሰማያዊ ፓርቲ አባላት ላይ እና እጩ ተወዳዳሪዎች ማለትም በስማቸው ማዘንጊያ ቀለም ወርቅ ባዘዘው ና ማነገረው መስፍን ላይ የወሰዱት ከውድድሩ እጩነታቸው የመሰረዝ እርምጃ የፓርቲ አባላቱ ይግባኝ መነሻ ነው። የምርጫ ቦርዱ ጽህፈት ቤት መነሻ ደግሞ እነዚህ ሶስቱ የሰማያዊ ፓርቲ ጩዎች ቀደም ሲል የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት እና የመላው ኢትዮጵያ አንድነት ድርጅት መኢአድ አባላት የነበሩ በመሆናቸው ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እንደሚሉት ደግሞ ይሄ የምርጫ ቦርድ እርምጃ በአማራ ክልል ብቻ ሳይሆን በሌሎቹ የሀገሪቱ ክፍሎችም ከውድድሩ ለታገዱ እጩዎቻቸው የሚሰጥ ምክንያት እንደሆነ ይናገራሉ። ሶስቱ እጩዎች አቤቱታቸውን ይዘው ለጠቅላይ ፍርድ ቤት የቀረቡትም ለሙከራ እንደሆነ ገልጸው የፍርድ ቤቱን ውሳኔ መሰረት ያብራራሉ። የጠቅላይ ፍርድ ቤቱ ዳኞች ይህንን ነገር ከመረመሩ በኋላ ውሳኔ አስተላልፈዋል። ይሄውም ውሳኔ አንደኛ በህገ መንግስቱ አንቀጽ 38 መሰረት ማንኛውም ኢትዮጵያዊ ዜጋ የዘር፣ የቋንቋ፣ የእምነት አድሎ ሳይደረግበት የመምረጥና የመመረጥ መብት አለው የሚለውን በሁለተኛ ደረጃ ደግሞ በፓርቲዎች ምዝገባ አዋጅ 573 2000 መሰረት አንቀጽ አርባ ጀምሮ ያለውን በመጥቀስ ማንኛውም የፓርቲ አባል ባልፈለገ ጊዜ በራሱ ፈቃድ ከፓርቲ አባልነት መተው እንደሚችል ስለሚደነግግ። አቶ ይልቃል ጨምረው ሲያብራሩ የፍርድ ቤቱ ውሳኔ ሌላው መሰረት በ1999 ዓ ም የወጣው የምርጫ ህግ መሆኑን አስታውሰው የሰማያዊ ፓርቲ አባልነታቸው ግን ምንም የማያጠራጥር እንደሆነና የፍርድ ቤቱ ውሳኔም ይህንን እንደሚያሳ ና ይናገራሉ። የሰማያዊ ፓርቲ አባል ለመሆን የእጩነት ጊዜውን ሳይጠብቁ በፓርቲው አዋጅ አምስት ሁለት ተራ ቁጥር ሶስት መሰረት ስራ አስፈጻሚው ማድረግ እንደሚችል ይህንኑም ማድረጉን ደግሞ በሊቀመርመሩ ተፈርሞ እጩ ናቸው ብሎ ማቅረቡ በራሱ ያንን የሚያረጋግጥ በመሆኑ ስለዚህ ቀድሞ የሆነ ፓርቲ አባል ነበሩ የሚለው ነገር በየትኛውም መንገድ ከእጩነት ሊያሰርዛቸው ስለማይችል ወደ እጩነታቸው እንዲመለሱ ብሎ የጠቅላይ ፍርድ ቤቱ በሶስት ዳኞች ተወክሎ አቶ አበባው ታደሰ፣ አሸናፊ እርጋ ና ሶሎሞን ጎራው በተባሉ ሶስት ዳኞች ያለምንም ልዩነት ይህንን ውሳኔ ያጽድቀዋል ማለት ነው። ውሳኔው ከተሰጠ ወደ 15 ቀናት ያለፉ ቢሆንም እስከ ዛሬ ተግባራዊ እንዳልተደረገም አቶ ይልቃል ገልጸዋል። እስካሁን ድረስ ምርጫ ቦርድ ይህንንም እንዳያስፈጽም ደብዳቤ ተጽፎለታል ከፍርድ ቤት። ይህንን ግን እስካሁን ድረስ አላስፈጸመም። ለእጩዎቹ መታወቂያ አልሰጣቸውም። ወደ ቅጽ አራትም አላዛወራቸውም ማለት ነው። ምን ምክንያት ነው የሚሰጠው? ምርጫ ቦርድ ከላይ አመራር እስከሚሰጠኝ ድረስ ነው የሚለው። ከየት ነው አመራር የሚሰጠው? ከምርጫ ቦርድ ከማዕከላዊ ምርጫ ቦርድ ግን በመሰረቱ እጩ ምዝገባም የሚከናወነው ሆነ ቅሬታውም የሚቀርበው ባለው አካባቢ ጠቅላይ ፍርድ ቤትና ውሳኔውንም የሚያስፈጽመው ያው እንጂ ከብሔራዊ ምርጫ ቦርድ የሚጠበቅ አንዳችም አይነት ውሳኔ አለመኖሩ ይሄ በህግ የተደነገገ ነገር ነው። ቪኦኤ ከክልሉ ምርጫ ቦርድ ቅርንጫፍ ጽፈት ቤት ጀምሮ እስከ ብሔራዊ ምርጫ ቦርድ ጽፈት ቤት ድረስ የፍርድ ቤቱ ትእዛዝ ለምን ፍጻሜ እንዳላገኘ ለማጣራት ሞክሯል። የብሔራዊ ምርጫ ቦርድ ጽፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ በስልክ ሲናገሩኝ ከሆነ የፍርድ ቤቱ ትእዛዝ ይፈጸማል። የፍርድ ቤቱን ትእዛዝ ግልባጭ እየጠበቁ እንደሆነም ገልጸዋል። ሰማያዊ ፓርቲ ይህን ሕጉን የተከተለ ሂደት በአማራ ክልልና በሌሎችም እንደሚቀጥል ተናግረው የሚሆነውን ግን ወደፊት እናየዋለን ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለምሽቱ ሶስት ሰዓት በቀጠሮ በአጭር ሞገድ በ25 እና በ31 ሜትር ባንዶች መልሰን ልናገኛችሁ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም በዚሁ ልሰናበት ነው። ከአቀናባሪ ዳን ብራውን ጋር አስተናጋጃችኋሉ። አከበደነኝ መልካምሽ።